የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቀደም ሲል ለሞሮኮ ንጉሥ መሐመድ ስድስተኛው ባስተላለፉት የግብዣ ጥሪ መሠረት ንጉሡ የሁለት ቀናት ይፋዊ ጉብኝታቸውን አጠናቀዋል። ሁለቱ ሀገራት በመዋለ ነዋይ ፍሰትና የኢንዱስትሪውን ዘርፍ በማሳደግ አኳያ በርካታ የሆኑ የትብብር ውሎችን ተፈራርመዋል። በኢኮኖሚው በሳይንስ፣ በቴክኒክና በባህል ዘርፎችም ይመለከታል። ማመድ ስድስተኛው በርካታ በኢንዱስትሪው ዘርፍ በሀገራቸው ከተሰማሩ ቱጃሮችን አስከትለው የመጡ በመሆኑ ልዑካኑ ከኢትዮጵያውያን አቻዎቻቸው ጋር በትብብር ሊሰሩ በሚችሉበት ዘርፎች ላይ ተወያይተዋል። በሀገር ደረጃ ሁለቱም ዘርፈ ብዙ በሆኑ የስምምነት ውሎች አጽድቀው ፈርመዋል። በዋናነት የሚጠቀሰው በድሬዳዋ ለመገንባት የታቀደው የማዳበሪያ ማምረቻን በሚመለከት ነው። በዚህ ላይም የፎስፋት የማዕድን ምርት አመራርና የኢትዮጵያዊው ማምረቻ ኃላፊ ፋይሳል ቤናሙር እቅዱን በሚመለከት consiste en la construction sur le site de parcs plus précisément. 500 ሚሊዮን ቶን በላይ በአመት የሚያመርት ይሆናል። ለዚህ ግንባታ ደግሞ በጥቅሉ የ2 ቢሊዮን 500 ሚሊዮን ዶላር በጀት የተመደበለት ነው። በፈረቃ ስለሆነ ግንባታው የሚከናወነው ስለ ጥቅሉ እቅድ በመቀጠል ያሰሙት በሁለተኛ ደረጃ የታቀደው የማዳበሪያ ማምረቻ ኢንዱስትሪውን ማስፋፋት ይሆናል። ይህውም በአመት እስከ 3 ሚሊዮን 800 ሺህ ቶን ማዳበሪያ በአመት ለማምረት የታቀደ ነው። ይህ ሁለቱ እቅዶች ሲፈጸሙ ግን በጥቅሉ በ3 ቢሊዮን 800 ሚሊዮን ዶላር የሚገነባ ይሆናል ማለት ነው። አቶ ፍጹም አረጋ በመዋላና የፍሰት ኮሚሽነር በበኩላቸው ስለዚህ ማምረቻ ያከሉበት፣ እንግዲህ ማዳበሪያ ፋብሪካው ጥናት ሲደረግበት የቆየ ነው። ሞሮኮ በዚህ በጣም ታዋቂ ነች። ተፈጥሮ ሀብትን ጭምር ትልቅ ማዕድን ያላት ነች። በዓለም ላይም ብዙ ሀገሮች በመላክ ቀዳሚ ከሚባሉ ሀገሮች አንዷ ነች። እንግዲህ ፕሮጀክቱ ከ2 ቢሊዮን ዶላር በላይ የሚፈጅ ፕሮጀክት ነው። ኢትዮጵያ በአሁኑ ሰዓት ሙሉ ለሙሉ ከውጭ የምታመጣ ሀገር ነች። ይህ ፕሮጀክት ተግባራዊ በሚሆንበት ሰዓት ምናልባት በ2022 በ2020 አካባቢ ከመሆኑ በፊት ተጠናቆ በዛን ጊዜ ውስጥ እስከ 80 በመቶ የሚሆነውን ኢምፖርት የሚደረገውን ማዳበሪያ አገር ውስጥ ማምረትና ጥቅም ላይ መዋል የሚቻልበት ሁኔታ አለ። ለሀገራችን ተስማሚ የሆነ ማዳበሪያ አይነት እንዲመረትም የአግሪካልቸራል ትራንስፎርሜሽን ኤጀንሲ በቅርብ አብሮ ሲሰራ የነበረው በጥናቱ ላይ። ስለዚህ የዚህ ፕሮጀክት ተግባራዊ መሆን ከፍተኛ የሆነ የውጭ ምንዛሬ የማዳን እንዲሁም ኢንዱስትሪው ያው ጥሬ ዕቃው ሀገራችን ላይ ትልቅ የፖታሽ ሪዘርቭ አለ። ይሄ ትልቁ ግብአት ነው ለማዳበሪያ መምረት ስለዚህ ፖታሽንን በጥሬው ከመላክ ወደ ጥቅም አውለን የውጭ ምንዛሬ የማዳ ና ቫሉ አዲሽንን የስራድልም የሚፈጠርበት ሁኔታ ይፈጠራል። ከተወሰኑ አመታት በኋላ ወደ ኔት ኤክስፖርት የምንቀየርበት ሁኔታ ይፈጠራል ማለት ነው። በኢትዮጵያ ቆዳ ስፋትና የማዳበሪያ ዘር ልዩነት ምን ያህል ያዳርሳል? ይላሉ ለሚለው ማዳበሪያ በባህሪው ያው እኛ አገር ዩሪያና ዳፕ ነበር ስንጠቀም የነበረው። የተደረጉ ጥናት በግብርና ሚኒስቴርም ቀደም ባለው ጊዜ ሲደረጉ በነበሩ ጥናቶች ለተለያዩ አፈር አይነቶች የተለያዩ አይነት ቅልቅሎችን መጠቀም እንደሚገባ ጥናት ተደርጓል። ስለዚህ ያን ከግምት ያስገባ ቅልቅል በማድረግ ማዳበሪያውን ውጤታማ በሆነ መንገድ በየትኛውም አካባቢ መጠቀም የሚያስችል እንደሆነ ነው እንግዲህ ጥናቶች የሚያሳዩት። ጌታቸው ተድላ ሀይል ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ።